አንቲ እሙ ለብርሃን ክብር ወላዲ ተግዚ እንተ ጾርኪ ይወለቃ ዘይ ትራይ እንድራ ወለርኪ ቻሆ ነበርኪ በድንግልና በስብሐት ተባርኮት ያብይ ወጂ ሳሊ ለነ ቅድስ